ሳይንስና ቴክኖሎጂ። በእንግሊዝኛው ምህፃሩ ዲዲቲ በመባል የሚታወቀው ሰው ሰራሽ መርዛማ ንጥረ ነገር የወባ ትንኝና የተለያዩ ሰብሎችን የሚያጠፉ ነብሳትን ለመከላከል ሲያገለግል ቆይቷል። ይህ ጸረ ተባይ ለመጀመሪያ ጊዜ የተሰራው በጎርጎሪያኑ በ1874 ዓ ም ሲሆን ክሎሮቤንዝል የተባለውና በውስጡ ሰልፈሪክ አሲድ የያዘ ንጥረ ነገርን ከሌላ ኮሎራል ከተባለ ንጥረ ነገር ጋር በመቀየጥ የተዘጋጀ ነው። ይሁን እንጂ ይህ ውህድ የጸረ ተባይነት ባህሪው የታወቀው በጎርጎሪያኑ በ1939 ዓ ም በስዊዘርላንዳዊ ኬሚስት ፖል ሄርማን ሙለር አማካኝነት ነበር። ሆኖም በጎርጎሪያኑ ከ1960 ዎቹ ጀምሮ በሰውና በእንስሳት እንዲሁም በአካባቢ ላይ የሚያመጣው የጎንየሽ ጉዳት የተነሳ ግልጋሎቱ የተገደበ እንዲሆን ተደርጓል። ያም ሆኖ ኢትዮጵያን ጨምሮ በአንዳንድ ሀገራት በህገ ወጥ መንገድ አሁንም ድረስ ጥቅም ላይ ይውላል። ሰላም፣ ጤና ይስጥልን የዝግጅታችን ተከታታዮች። የዛሬው የሳይንስና ቴክኖሎጂ ዝግጅትም በዚህ ጸረ ተዋሲ ኬሚካል ባህሪና በሰዎች ላይ በሚያስከትለው ጉዳት ያተኩራል። አብራችሁን ቆዩ። ባለሙያዎቹ እንደሚሉት ዲዲቲ ኦርጋኖክሎራይድ በመባል ከሚጠራው የተባይ ማጥፊያ ክፍል የሚመደብና በቤተ ሙከራ ውስጥ የተሰራ ሰው ሰራሽ ቀለም አልባ ከፊል ጠጣር ንጥረ ነገር ነው። ይህ ውህድ ለመቅለጥ 109 ዲግሪ ሴንቲግሬድ ሙቀት የሚያስፈልገውና ዝቅተኛ የመቅለጥ ባህሪ ያለው ሲሆን በፈሳሽ ወይም በዱቄት መልክ ጥቅም ላይ የሚውል ነው። ዲዲቲ በቀላሉ የሚሟሟው በውሃ ሳይሆን በቅባትና በዘይት ነክ ፈሳሾች በመሆኑ በዚህ ባህሪው ታዲያ ለዲዲቲ የተጋለጡ ሰዎችና እንስሳት ህብረ ህዋሳታቸው ውስጥ በቀላሉ መርዛማ ስብ ሊከማች ይችላል ይህ ክምችት ለረዥም ጊዜ የሚዘልቅ በመሆኑም ጉዳቱም የዚያኑ ያህል ነው ይላሉ የመድኃኒት ጥናት ባለሙያ እና በኦሃዮ ስቴት ዩኒቨርሲቲ የግሎባል ዋርሚንግ ኢኒሽቲቭ የምስራቅ አፍሪካ ዳይሬክተር የሆኑት ዶክተር የትነት ይመር። እሳቸው እንደሚሉት ኬሚካሉ በተለይ በአፈር ውስጥ ከሰላሳ ዓመታት በላይ የመቆየት ባህሪ አለው። በጣም ሰፊ ግልጋሎቶች ሲሰጥ ነበር ቀደም ባሉ ጊዜያት። እስከ የኖቤል ፕራይስ ሁሉ እስከ ማስገኘት የቻለ ኬሚካል ነው። ኬሚካሉ እንግዲህ በፋርማኮሎጂካሊ ስናወራው ሀትፎሊብል ከምንላቸው ኬሚካሎች አንዱ ነው። የሚማሙበትን በማየት ሀትፎሊብል ከምንላቸው ኮምፓውንዶች አንዱ ነው። ለየት የሚያደርገው ምንድን ነው? ህብረተሰቡ ዋቅ ያለበት ይሄ ኬሚካል ከሌሎች ብዙ ነገሮች በተለየ መልኩ መሬት ላይ ስፔሻሊ የሆነ ቦታ ላይ ከተቀመጠች ከአንድ ቀን እስከ ሰላሳ አመት ሀፍ ላይፍ ሊኖረው የሚት አይነት ኬሚካለው ና ይሄ ይዘቱ የኬሚካሉ ይዘት የሚቆይበትን ጊዜ በጣም ለረዥም ጊዜ ያህል ፋት ውስጥ በምቀችንም ውስጥ አሁን ከረዥም ጊዜ በፊት ዲዲሲን ኤክስፖር ሊጎሩ ሰዎች አሁን ድረስ በማቸው ውስጥ ሰላሳ አመት ያልቆ እንዳ ሌሎች ሞተት ውስጥ የሚገኝበት አጋጣሚ አለ እና ኢንቫይሮመንትንም ሰውንም ባዛው ካልተቀመ በጣም አይነት ኬሚካል ነው ማለት ነው። ዲዲቲ ከሁለተኛው የዓለም ጦርነት ጀምሮ በነፍሳት አማካኝነት የሚመጡ እንደ ወባና ታይፈስ ከመሳሰሉ በሽታዎች ሰላማዊ ሰዎችንና ወታደሮችን ለመጠበቅ ጥቅም ላይ ውሏል። ከጦርነቱ በኋላም አርሶ አደሮች የሰብል ምርቶቻቸውን የሚያጠፉ ተባዮችን በመቆጣጠር ረገድ ዲዲቲ ውጤታማ መሆኑን በማየታቸው አጠቃቀሙ ሊስፋፋ ችሏል። ለዚህ የምርምር ስራውም ፖል ሄርማን ሙለር በ1948 ዓ ም የኖቬል ሽልማት አግኝቷል። ይሁን እንጂ ውሎ አድሮ ይህ ኬሚካል መርዛማነቱ በነፍሳት ላይ ብቻ የተወሰነ ባለመሆኑ ዶክተር ጌትነት እንደሚሉት ይህ መርዛማ ኬሚካል በሰዎች ላይ የጉበት ካንሰርን፣ የነርቭ ስርዓት ማወክን፣ የአካል ጉዳቶችንና ሌሎች የስነ ተዋልዶ ጤና ችግሮችን የመሳሰሉ ከባድ የጤና ጠንቆችን ያስከትላል።

በመሆኑም ይህ ጸረ ተባይ ኬሚካል በሰዎች በእንስሳትና በአካባቢ ላይ የሚያደርሰው ጉዳት እያደገ በመምጣቱ አጠቃቀሙ ከተገደበ ከ50 ዓመታት በላይ ሆኖታል። ከ1960ዎቹ ጀምሮ በርካታ ሀገሮች ኬሚካሉን ማገድ ወይም አጠቃቀሙን መገደብ የጀመሩ ሲሆን በጎርጎሪያኑ 1974 ዓ ምት ሃንጋሪ፣ ኖርዌይ እና ስዊድን በ1972 ዓ ምት ደግሞ ዩኤስ አሜሪካ ዲዲቲን አግደዋል። በ በ2004 ዓ ምት ደግሞ 170 ሀገራት ዲዲቲ ከቁጥጥር ውጭ ለሆነ የወባ ወረርሽኝ ካልሆነ በስተቀር ጥቅም ላይ እንዳይውል በስዊድን ስቶክሆልም ተስማምተዋል። በኢትዮጵያም ከ10 ዓመት በፊት በጎርጎሪያኑ 2011 ዓ.ም ጀምሮ ይህ ኬሚካል ጥቅም ላይ እንዳይውል መታገዱን በኢትዮጵያ የአካባቢ የደህንና የአየር ንብረት ለውጥ ኮሚሽን የአካባቢ ሕግ ተከታታይነት ዳይሬክተር ጀኔራል ተወካይ የሆኑት አቶ ገርማ ገመቹ ይገልጻሉ። ሺ አስራ አንድ ነው፣ እንደ አውሮፓውያን አቆጣጠር ይህንን መጠቀም ያቆም ነው። ከዛ ጊዜ ጀምሮ ተከማችቶ ወደ ሶስት መቶ ሰማኒያ ሶስት አካባቢ በሚሆኑ መጋዘኖች አካባቢ ነው እንዲቀመጥ የተደረገው። እንግዲህ ባለፉት ሁለት አመታት ይህንን ቆጠራ የማድረግ እና መልሶ የማሸግ ስራ ወይንም ሴፍ ጋርዲንግ ይባላል አሁን እዛ ደረጃ ላይ ደርሷል። ስለዚህ በአጠቃላይ ወደ አንድ ሺ አራት መቶ ቶን ይሆናል ብለን ነበረ በመጀመሪያ ደረጃ ቆጠራ ያረጋገጥ ነው ቀጥሎ ግን እያንዳንዱ ሲቆጠር ወደ አንድ ሺ ሶስት መቶ ቶን የሚሆን ዲዲቲ ነው ያለው። አንድ ሚሊየን ሁለት መቶ ሰባ ሰባት ሺ ዘጠኝ መቶ ሀምሳ አንድ ኪሎ ግራም ነው አሁን በአጠቃላይ የሚገኘው። ስለዚህ ይሄንን የማስወገድ ስራ ነው ማለት ነው እየተሰራ ያለው። ያም ሆኖ ይህ ጸረ ተባይ ኬሚካል ከሌሎቹ ጋር ሲነጻጸር በዋጋ ደረጃ ርካሽ በመሆኑና በግንዛቤ ችግር የተነሳ በሕንድና ከሳህራ በታች ባሉ የአፍሪቃ ሀገራት እስካሁንም ድረስ ጥቅም ላይ የዋለ መሆኑን መረጃዎች ያመለክታሉ። በኢትዮጵያም በቅርቡ በአዲስ አበባ ዩኒቨርሲቲ ለሁለተኛ ዲግሪ ማሟያ የተሰራ አንድ ጥናት እንደሚያሳየው ይህንን አደገኛ ጸረ ተባይ ኬሚካል በአንዳንድ አካባቢዎች በማሳ ላይ በተለይም ጫት የሚያመርቱ አርሶ አደሮች ይጠቀሙበታል። ጥናቱ እንደሚያሳየው ከተሰበሰበው የጫት ናሙና ውስጥ ሰማኒያ በመቶ የሚሆነው በውስጡ ይህ ጸረ ተባይ ንጥረ ነገር ተገኝቶበታል። አቶ ግርማ እንደሚሉት ዲዲቲ ከውጭ ማስገባት ይሁን በሀገር ውስጥ ማምረት የተከለከለ በመሆኑ በጥናቱ የታየው ችግር በመጋዘን ተከማችተው ከሚገኙ ብዙ ሽቶን ኬሚካል ጋር የተያያዘ ሊሆን ይችላል ይላሉ። የተለያዩ የውይይት መድረኮች ላይ እንደነዚህ አይነት አዝማሚያዎች እንዳሉ ሲነሱ እንሰማለን። እያደረግን የነበረው እነዚህ መጋዘኖች በአግባቡ እንዲጠበቁ፣ አሁን ባለን መረጃ ዲዲቲ ከውጪ አይገባም። ምናልባት እኛ በመጋዘኖቻችን ብለን የምንለው ዲዲቲ ካልጠፋ በስተቀር ወይም ሌላ ተገቢ ያልሆነ ነገር ካልተደረገበት በስተቀር በሀገራችን የሚያመርተው ፋብሪካ የለም። ስለዚህ እኛም እነዚህን አዝማሚያዎች የሚሰማን ነን። አንዳንድ አካባቢ መጋዘኖች ተቃጠሉ ይባላል፣ ወይንም ደግሞ ጠፋ የሚል ነገር ይመጣል። ነገር ግን የተጨበጠና በትክክልም ዲዲቲ ይሁን ወይንም ሌሎች እኛም ተመሳሳይ ጥናቶችን እናካሄዳለን። ወደ የግብርና ስራ በስፋት በሚሰራባቸው አካባቢዎች ዲዲቲ ነው የሚረጨው ይባላል፣ ግን ከዛ ጋራ ተመሳሳይ የሆኑ ኬሚካሎች ኢትዮጵያ ውስጥ አሉ። በትክክልም የመለየትም ችግር አለ። በእርግጠኝነት ግን መናገር የሚቻለው ፍጹም በቃ ትክክል አይደለም ማለት ግን አይቻልም። አንዳንድ አካባቢዎች እንደነዚህ አይነት አዝማሚያዎች ስላሉ ከሌሎች በአድ ነገሮች ጋርም ጭምር ከዱቄት ከመሳሰሉት ነገሮች ጋርም ጭምር ቀላቅሎ በተጭበረበረ መንገድ የመሸጥ አዝማሚያም ስናይ ለነበረ ጥናቱ ትክክል አይደለም ማለት የማይቻልም። በመጋዘን የሚገኘውን ኬሚካል በሀገር ውስጥ አቅምና ቴክኖሎጂ ማስወገድ የማይቻል በመሆኑ ችግሩን ለመፍታትም ኮሚሽኑ በየመጋዘኖቹ የሚገኙ ኬሚካሎችን ወደ ውጭ በመላክ ለማስወገድ ስራ መጀመሩም ተገልጿል። እስከዚያው ግን ይህ ውህድ ለጤና አደገኛ መሆኑን ሕብረተሰቡ በመገንዘብ ጥቅም ላይ ከመዋል ይቆጠብ ተብለዋል። ኃላፊው አቶ ግርማ ገመቹ። ዶክተር ጌትነት ይመር በበኩላቸው ዲዲቲ የሚያመጣው ጠንቅ ለትውልድ የሚሻገር በመሆኑ የሚመለከታቸው አካላት ጥብቅ ቁጥጥር እንዲያደርጉ አሳስበዋል። የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጃኔ አብሬያችሁ ነበርኩ። መልካም ጊዜ።